ሰላም ጤና ይስጥልኝ የሀገር እንደት ስነበት ዝግጅታችን ታዳሚዎች፣ በዛሬው አጠር ያለ ዝግጅታችን በመላው ሙስሊሞች ዘንድ ነገ ተጀምሮ ሰኔ አስራ ዘጠኝ ቀን ሁለት ዘጠኝ ዓመተ ምህረት የሚጠናቀቀውን የረመዳንን ጾም አብይ ፋይዳዎችና አስፈላጊነት ላይ መረጃዎችን እናቀርባለን። አብራችሁን ቆዩ። በእስልምና ሃይማኖት ተከታዩ ዘንድ እንደ ቅዱስ ወር የሚታየው የረመዳን የጾም ወቅት ዘርፈ ብዙ ጠቀሜታዎች እንዳሉት ይታመናል። አንድ ሙስሊም በእምነት ውስጥ ሲያልፍ ሊፈጽማቸው ከሚገቡ መሰረታዊ የእስልምና ምሰሶች ውስጥ የሚካተተው ረመዳን ሰዎች ከፈጣሪያቸው ጋር ይበልጥ እንዲቀራረቡ የሚያግዛቸው ነው። መልካም ነገሮች ጎልብተው ደካማ ስራዎች የሚረሱበት የጾም ወቅት ነው ረመዳን። አንድ ሙስሊም በሃይማኖቱ ስር ሲያልፍ እንዲተገብራቸው ከሚያስገድዱ ተግባራት መካከል በቀን ለአምስት ጊዜ ሶላት ማድረግ አሊያም መስገድ የግድ እንደ መሆን መጠን የረመዳንን ጾም መጾምም ከአምስቱ የሙስሊም ህግጋት መካከል እንደ አንዱ እንደፈጸመ ይ ነገ ረመዳንን ሙስሊሞች የሚቀበሉት ለመሆኑ የረመዳን ጾም ወይም ደግሞ ራሱ ጾም ማለት ምንድን ነው? የሚለውን እንመልከት። በቅድሚያ ጾምን እንዳስ በአንድ ቀንና ሌሊት ውስጥ አምስት ጊዜያት ሶላት የሚያስገኘውን መልመጃ አንድ ወር ከሚጾመው የረመዳን ወር በአመት አንድ ጊዜ የሚገኝበት ወቅት ነው። ረመዳን ሲገባ ከጠዋት እስከ ማታ ድረስ ከምግብና ከሩካቤ ሥጋ ግንኙነት ሲከለከሉ ማለዳ የሱይብ ሶላት አዛን የምተላለፉን የሰማ ሙስሊም ወዲያውኑ ከምግብና ከመጠጡ ይርቃል። ከአዛኑ በኋላ የፈለገውን አይነት አስጎምጂ ምግብና መጠጥ ቢሆንም ወይም በጣም የራቦ ቢሆን እንኳን አይ እስክትጠልቅ ድረስ በፍጹም አይቀርብም ወይም አይመገብም። ከጎ መቅደድ እስከ ፀሐይ መጥለቅ ባለው የጾም ጊዜ ውስጥ አንድ ጠብታ ውሃ ወይም ጉርሻ ምግብ በፍጹም በአፍ ማስገባት አይቻልም። ይግዳግል ለተወሰነ ጊዜ ማለትም እስከ ፀሐይ መጥለቅ ቆይቶ የመግሪብ ሶላት ጥሪ ሲተላለፍ ጾሙ ይፈሰክና መብላትና መጠጣቱ ይቀጥላል። ምንድን ነው ለምንድን ነው ይሄ ጾም የሚያስፈልገው የሚል ጥያቄ ይመጣል። ሙስሊሞች ይህንን የሚያደርጉት ከኋላው የሀያሉ አላህ ስራቻ በመኖሩና አላህ አዋቂ፣ ሰሚ፣ ተመልካች መሆኑን በፍጹም ስለሚያውቁ ነው። የመጨረሻው ቀንና ትንሳኤ እንዳለና በዚያን ጊዜም አምላክ ፊት ቀርበው የሚጠየቁበት ስለመሆንና ይህንንም ስለምናምን ነው ይላሉ። ለቁርአን፣ ለነቢዩ መሐመድ ፍጹም ታዛዥ ስለሆንን ባለን ከፍተኛ የሀላፊነት ስሜት ለትዕግስትና ለቻይነት ባለን ልምድና በስሜታዊ ዝንባሌዎች ላይ ባለን የአሸናፊነት ብቃት በመሆኑ ነው ይህንን የምናደርገው ይላሉ። ይህንን የመሰለ ከፍተኛ ስነ ምግባር እንዲላበሱም የሚያደርጋቸውን ስልጠና ለሰላሳ ቀናት ሙሉ እውነተኛና የተሟላ ሙስሊም ያደርገናል። ይላሉ ወረሀ ረመዳ በያመቱ ሲመጣ፣ እነዚህም ባህሪያትና ስነ ምግባሮቹ አንድን ሙስሊም በእያንዳንዱ የህይወት ደቂቃ ውስጥ መፈጸም የሚገባውን ዋነኛውን መገዛት ወይም ኢባዳ ለማከናወን ብቃት እንዲኖረው ታስቦ የሚሰራ ነው ወይም የሚከወን ነው። የረመዳን ጾም ኃያሉ አላህ ሙስሊሞች እንዲጾም የደነገገላቸው አንድ የተወሰነ ወር ብቻ ነው። ይህንን ማድረጉ ሳይለያዩ በህብረት እንዲጾሙት ጭምር ነው። ይህም ብዙ ጥቅሞችን አጠቃሏል። ረመዳን ወር ሲመጣ የሙስሊም ህብረተሰብ አየር ንጽህና፣ ጥራት፣ እምነት፣ አላህን መፍራትና በህግጋቱ መታዘብ መታዘዝ፣ የባህሪ ሸጋነት፣ በጎ ስራ የሚሞላበት ሲሆን የመጥፎ ስራ ገቢያ ከስሞ የበጎ ስራና የመልካምነት ተግባር ገቢያው ይደራል። ደጋግ ያላህ በሮችም በመልካምን ስራና በትሩፋት ተግባር እርስ በርሳቸው መተባበር ይጀምራሉ። ክፉ ሰሪዎችና ሸረኛዎች በመጥፎ ስራቸው ሀፍረትን ይወርሳሉ። በባለጸጋዎች ሊና ውስጥም ገሀ ወንድሞቻቸውን የመርዳት ስሜት ይቀሰቀሳል። ገንዘባቸውን በአላህ መንገድም ለመለገስ እድል ያገኛሉ። ሙስሊሞች በሙሉ ተመሳሳይ ሁኔታ ውስጥ ይቆያሉ። በዚህ በረመዳን ጾም ወቅት ይህ የሙስሊሞች አንድ ስብስብ የመሆናቸው የጋራ ስሜትም እንዲንጸባረቅባቸው ያደርጋል። የመዋደድ የወንድማማችነት የመተሳሰብ፣ የመረዳዳትና የአንድነት ስሜት በሙስሊሞች መካከል ለማጎልበትም ፍቱን መሳሪያ ተደርጎ ይታሰባል። የረመዳን ጾም ይህን ሁሉ ጥቅም ታዲያ ሙስሊሞች ለገዛ ራሳችን ነው ይላሉ። አላህ በእኛ መራብ ምንም አይጠቅምም። የረመዳንን ወር እንድንጾም የደነገገውም ለእኛ ጥቅም ብቻ ነው። ጾም ረሀብን ያስታውሰናል። እናም የሚራቡትን እንድናስብ ይቆጠቁጠናል። ጾም ዲስፕሊንን ያስተምራል። መመሪያና ትዕዛዝን መከተልንም ያለማምዳል፣ ጽኑም ያደርጋል። ይህንን ግዴታዎች የማይፈጽሙ ሰዎች ያላንዳች ምክንያት ጾሙን የሚፈስጉ ሰዎች ራሳቸውን ነው የሚበድሉት። ከነዚህ የባሱ ሀፍረት የለሾች ከሁሉም የከፉ ተልካሾች ደግሞ በወርሀ ረመዳ ይህንን ግዴታ የማይፈጽሙ ሰዎች ያለአንዳች ምክንያት ጾሙን የሚፈስፉ ሰዎች ራሳቸውን ነው የሚበድሉት ተብሎ ይታሰባል። የፈጣሪያቸውን ትእዛዝ መጣስ እንኳን የማያስፈራቸው ታላቁ መሪያቸው ነብዩ መሀመድ የደነገቡላቸውን ህግ መጻረርም ምንም ስሜት የማይሰጣቸውና ግዴለሾች ተደርገው እንዲታሰቡ ያስገድዳቸዋል፣ ይላል የረመዳን ወር ጾምን አለመጾም እንግዲህ በዚህ ስሜት ውስጥ ተኩኖ ነው ረመዳን የሚጾመው። የረመዳን ጾም በቁርአን በሐዲስ እና በኢጅማህ ሙሉ በሙሉ የተረጋገጠ የግዴታ ወይም ዋጂብ ጾም ነው ተብሎም ይታመናል። ኢስላም አምስት መሰረቶች አሉት። ከአላህ በቀር ሌላ አምላክ እንደሌለና መሐመድም የአላህ መልእክተኛ መሆናቸውን መመስከር፣ ሶላትን አስተካክሎ መስገድ፣ ዘካ መስጠት፣ የረመዳንን ወር መጾምና የአላህን ቤት ወይም ካዕባን መጎብኘት ናቸው ተብሎ ይታሰባል። እንግዲህ ረመዳን ከነዚህ አምስት የእስልምና መሰረቶች ውስጥ እንዳንዱ የሚቆጠር ነው። ጦላ ኢብን ወይም እንዳወሩት አንድ ግለሰብ የአላህ መልእክትን እንዲህ ብሏቸዋል ይባላል። ከጾም ውስጥ በእኔ ላይ አላህ ግዴታውን ያደረገውን ይንገሩኝ። የረመዳንን ወር ጾም ነው የተባልከው አሉት። ከዚህ ውጪ የምንገድልበት ጾም አለን ሲሉ ሌሎች ሙስሊሞች ይጠይቃሉ። የለም፣ በፈቃደኝነት ካልሆነ በቀር የሚመልስም ለእያንዳንዱ ሙስሊም ተሰጥቶታል። በነገራችን ላይ የጾም አይነቶች በእስልምና እምነት አማካኝነት ሁለት እንደሆኑ ይጠቀሳል። ፈረድ ወይም ግዴታ የሆነና ሱናን ወይም ግዴታ ያልሆነ በመባል ይታወቃሉ። የጾም አይነቶቹ ፈረድ ወይም ደግሞ ግዴታ የሆነው ደግሞ በሶስት ይከፈላል። የረመዳን ጾም፣ የቅጣት ወይም ከፋፍራ ጾም፣ የስለት ወይም ነዘር ጾም ተብለው ተከፋፍለው ተቀምጧል። በእነዚህ መሪዎች ውስጥ ነው እንግዲህ ረመዳንም የሚከበረው የተባረከ ወር መጣላችሁ። ይህንን ወር መጾም ያለባችሁ መሆኑ ተደንግጓል። በዚህ ወር የጀነት በሮች ሲከፈቱ፣ የገሃነም በሮች ደግሞ ይዘጋሉ። ሰይጣናትም ይታሰራሉ። በእርሱም አንዲት ለሊት አለች፣ ከአንድ ሺህ ወር በላይ ዋጋ ያላት የዚህችን ለሊት ትሩፋት መጎናጸፍ ያልቻለ ወይም ሌላ በጎድልም እርም ይሆንበታል ተብሎ ይታምናል። እንግዲህ በዚህ ሃይማኖታዊ ትእዛዝና ፋይዳ ስር የሚመጣው የረመዳን ወር መንፈስም በተለይም አዲስ አበባ በታላቁ አንዋር መስጊድና ሌሎች መስጊዶች ዘንድ የሚኖሩ ስነስርዓት በጣም ደማቅ ሆኖ እንደሚታይ ይጠበቃል። ያለው ለሌለው የሚያካፍልበት መተጋገዝ፣ የሚበረታበት ህብረት የሚጠነክርበት ወቅት ስለሆነም የእስልምና እምነት ተከታዮች ይህንን ወቅት ከፍ ባለ ፍቅርና ጉጉት ይቀበሉታል። ከዚህ ባሻገርም በተለይም በኢትዮጵያ ሙስሊሞች ዘንድ በንግድ እንቅስቃሴ ላይ ካላቸው ሰፊ ተጽዕኖ አንጻር በወርሃ ረመዳን የንግዱ እንቅስቃሴም ቀዝቅዞ ይታያል። ለአስራ ሁለት ሰዓታት ያህል ሙስሊሞች ራሳቸውን ወደ ወድ ከሚገቡ ማናቸውም ነገሮች ለማራቅ ስለሚገደዱ በተለይም ከሰዓት በኋላ ባለው የቀኑ ክፍለ ጊዜ የመዳከምና ከተለምዳዊ እንቅስቃሴዎቻቸው የመቆጠብ ልምዶች እንዲያዳብሩ ያደርጋቸዋል። የጾሙ ወቅት በሙስሊሙ ዘንድ ከሚፈጥረው ወንድማማችን እና ሕብረት ባሻገርም የጾሙ ፍጭ ወቅትም ወደ መካ የሚደረገውን ጉዞ ራሱን የቻለ ፋይዳዎች እንዳሉት በማሰብ የሚከናወን ነው። እነዚህን ሃይማኖቱ የፋይዳዎቹ ደግሞ የረመዳንን ፆም መሰጠት ተከትሎ በሚኖረን መሰል የአገር እንዴት ሰንበትን ዝግጅታችን የምንዳስሰው ይሆናል። ዝግጅታችንን ስንቋጭ ግን ለእስልምና እምነት ተከታዮች እንኳን ለታላቁና ለተቀደሰው የረመዳን ወር በሰላም አደረሳችሁ በማለት ይሆናል። ለኤስቤስ ሬዲዮ ከአዲስ አበባ